የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት አዲስና ቋሚ ተሳታፊዎች እንዲሁም የዚህ ዝግጅት ተከታታዮች፣ ቀዳሚው መልእክት ወደ ደሴ ይወስደናል። ጸሐፊው ጥቁር አሚን ናቸው። ተረሳና ነውሩ ይላል የስንኛቸው ርዕስ። ከእለታት አንድ ቀን ምሳ ልብላ ብዬ ከአንድ ሆቴል ገብቼ ለማዘዝ ተቸገርኩ። የምበላው ጨንቆኝ ግራ ተጋብቼ በዚህ መሀል ታዲያ አንዱ ጓደኛዬ ወደ እኔ መጣና ምን እንሰስ አለኝ። ከጎኔ ሊቀመጥ ወንበሩን ሳበና ከዛም እሱና እኔ ይሆናል ያልነውን ምግባችንን መርጠን ቶሎ አምጣለን አልነው ነው አስተናጋጅ ጠርተን። ከዛ ምግቡ መጣ፣ በደንብ ተዘጋጅቶ፣ ሩዝ ከስጋ ጋር አብሮ ተበጃጅቶ፣ ስጋው ልዩ ሆኖ ጮማ ያልበዛበት መሆኑን ሲረዱ ስጋትን ያጭራል። አይጠየቅ ነገር ስለ አልታየን እርዱ ስለሚያስፈራና ስለሚያጠራጥር ጊዜና ሰው ከፍቶ ማንን ይጠየቃል? የምን ይሁን ብሎ ከመጣ በኋላ ምግቡ ተዘጋጅቶ፣ ቀይ ወጥ ቢሉት ቅቅል፣ ጥብስም ቢሆን ክትፎ፣ ሁሉንም ቢያቀርቡት መች ከስጋት አልፉ። በተለይ አሁን ላይ ለመስማት የሚከብድ ቄራ በበዛበት አስፈሪ ነገር ነው ደፍሮ ለመመገብ ገብቶ ከሆቴል ቤት። ቻይና ሀገር አይደለ ጃፓን፣ ወይ ኮሪያ። እኛ ያደግንበት የምስር ወጥና ጎመንና ቃሪያ፣ ይህንን በልተን ነው የደረስነው ዛሬ አሁን ላይ ያለው ግን ሁሉ ነገር ከብዷል። መቼ ያምራል? ወሬ ሲታረድ አላየን፣ ተጠብሶ ተበስሎ ቀረበልን እንጂ ሌላስ ምናፋለን? የተጠየቅነውን ከፍሎ መውጣት እንጂ ስለ ሌላውማ ተዋናን። ሰው ይቅር ይቀመጥ። ለሚሆነው ሁሉ ተጠያቂውና ጠያቂውስ ማን ነው? የሚያቆም ለፍርድ። በየሆቴል ቤቱ የሚሰራው ነገር አለ ብዙ ጉድ። ሰው ለገንዘብ ብሎ የሚያደርገው ነገር በየምግብ ቤቱ እበላለሁ ብሎ ተበልቶ ሲወጣ ከባድ ነው ጉዳቱ። ድሮ የሚያስፈራው ጥሩ ነው ተብሎ የተገዛው ቅቤ ሌላ ታክሎበት፣ ንጹህ ማር ነው ያልነው ስኳር ተደርጎበት፣ በበርበሬውም ላይ ቀይ አፈር ገብቶበት፣ እነዚህ ነበሩ ስጋት ሆነው ዘልቀው ሰውን ያስቸገሩ። የዛሬው ግን ከፋ። እርድን ያህል ነገር ተረሳና ነውሩ ብሏል ጥቁር አሜን ከደሴ። እሳቸውም በመጨረሻ ከኤፍሬም ታምሩ ወይ ዘንድሮ ለመላው ታዳሚና ለእናንተም ጭምር ጀባ ብያለሁ ብለዋል። ይኸው ሙዚቃው ይከተላል።

ቀጣዮቹ ሶስት አስተያየቶች የደረሱን ከዩኒቨርስቲ ተማሪዎች ነው። እኛ የአማራ ክልል ዩኒቨርሲቲ ተማሪዎች መማር እንፈልጋለን ይላል ወንዴ። ቀጥሎም ትምህርትና ፖለቲካ በምንም የማይገናኙ ነገሮች ስለሆኑ በእኛ በተማሪዎች ላይ የሚደረገው ስነ ልቦናዊ ጫና እንዲቆምልን የሚመለከተውን አካል እንጠይቃለን። ሀገር ሰላም ሆና ወደፊትም ሀገር አሻጋሪ ዜጎች እኛው ነን እና ዛሬ በሚደርስብን ያልተገባ ጫና የኛ የወጣቶቹን እንዲሁም ከኛ ቀጥሎ የሚመጣውን ትውልድ ከፍተኛ የአእምሮ ጉዳት እያደረሰብን በመሆኑ መፍትሄ ሰጪ አካል ይህንን ከግምት በማስገባት ለኛ በአማራ ክልል ዩኒቨርሲቲዎች ለምንማር ተማሪዎች አፋጣኝ ምላሽ እንዲሰጠን እንጠይቃለን። ከቅርብ ዓመታት ወዲህ የሀገራችን የትምህርት ሁኔታ በጣም አሳሳቢ ደረጃ ላይ ደርሷል። በተለይም በሰሜን አካባቢ የሚገኙ ዩኒቨርሲቲ ተማሪዎች ምን ላይ እንዳለን መገንዘብ አያቅትም። ከዚህ ቀደም በኮቪድ-19 ወይም ኮሮና ምክንያት ብዙ የትምህርት እስኬጇል ተበላሽቷል። ቀጥሎም በሰሜን በተከሰተው ጦርነት ድጋሚ ሌላ የተዛባ የትምህርት አካሄድ እንዲመጣ ምክንያት ሆኗል። ለዛም ብዙ ተማሪዎች ተስፋ በመቁረጥና በስጋትም ጭምር ትምህርታቸውን ለማቋረጥ ተገደዋል። ዩኒቨርሲቲዎች ያንን ጊዜ ለተማሪዎች ለማካካስ ሙከራ ሲያደርጉ አንዳንድ የክልል ዩኒቨርሲቲዎች የተለያዩ ምክንያቶችን በማስቀመጥ ተማሪዎች ከእኩዮቻቸው እኩል እንዳይሆኑና ተስፋ እንዲቆርጡ አድርገዋል። በመቀጠልም አሁን ላይ በአማራ ክልል በተከሰተው ጦርነት ምክንያት ሌላ ወደ ኋላ የሚያስቀረን ጉዳይ ተከሰተ። ወደ ኋላ መቅረት ብቻ ሳይሆን የስነ ልቦናዊ ጫና እንዲሁም መጠነ ሰፊ ጉዳት እያደረሰብን ይገኛል። ስለዚህ ይህ ጉዳይ አፋጣኝ ምላሽ ስለሚያስፈልገው ትኩረት ተሰጥቶት እንዲሰራ እንጠይቃለን፣ ይላል ተማሪ ወንዴ የላከልን አስተያየት። ታሻና ቤዛ የተባሉም ተማሪዎች በተናጠል ጽፈውልናል። ታሻ ለጎንደር ዩኒቨርሲቲ ተማሪዎች ድምፁኑን ጭንቀትና ድብርት ይዞናል። ዩኒቨርሲቲው ሞራላችን እንዲቀንስ አድርጎናል። ቤት ውስጥ ተቀምጠን አምስት ወራት ሆኖን። ባለፈው ዓመት እንደሚታወቀው በተመሳሳይ ሁኔታ ከሰኔ እስከ የካቲት ድረስ እቤት ነበረን። ፍትህ እንፈልጋለን ይላል ወይም ትላለች። ቤዛ ደግሞ ፍትህ ለአማራ ክልል ዩኒቨርሲቲ ተማሪዎች ብላለች። የዩኒቨርሲቲ ተማሪዎች ብቻ ሳይሆኑ ሌሎች ተማሪዎችም በክልሉ ባለ የጸጥታ ችግርና ሌሎች ምክንያቶች አሁንም ድረስ እየተማሩ አይደለም። ከወር ገደማ በፊት የአማራ ክልል ትምህርት ቢሮ እንዳስታወቀው በ2017 ዓ ም 7 ሚሊዮን ተማሪዎችን ወደ ትምህርት ቤት ለማስገባት ቢያቀደም የተመዘገቡት ከሁለት ሚሊዮን እንደማይበልጡ አስታውቆ ነበር። يا ما يا يا ተምትም ነኝ ያሉን አስተያየት ሰጪ ከመሀል አምባ አየር ላይ አውሉልኝ ያሉት መልእክት ተከታዩ ነው። እሳቸውም ሰላምታ ካቃረቡ በኋላ ፕሮግራማችሁ ጥሩ ተደማጭ ነው። ኢትዮጵያ ላይ መከራችን ቢበዛም ከሞቱት በታች ከሚኖሩት በላይ ሆነን እየኖርን ነው ተንቀሳቅሰን እንኳን እንዳንበላ፣ የቤት ኪራይ እንዳንክፍል፣ ጦርነት በዛ በዚህ ጓገጭ እያለ መረሻ ተናል ካሉ በኋላ ጸሐፊው የአማራ ክልል መታወቂያና በተመሳሳይ የዲጂታል መታወቂያ መያዝ ችግር እያስከተለባቸው መሆኑን ይናገራሉ። ስለዚህ የት ሀገር እንኖር በማለት ለጠቅላይ ሚኒስትሩ አብይ አህመድ መልክቴን አስተላልፎልኝ ይላሉ። እሳቸውም ኢትዮጵያ ወደማትወጣው አዙሪት እየገባች ነው፣ ሰላም ለሁላችን ብለዋል። ተምትም የሸሁ አስተያየት ደግሞ ተከታዩ ነው። እሳቸውም በሰላምታ ነው የጀመሩት። ቀጥለው በፈጠራችሁ ስለ ቤንዚን ዘግቡልን ይላሉ። ጠዋት ከቤት ስወጣ አንድ ሊትር 250 ብር ተብዬ ተወደደ ብዬ ከሰዓት ተመልሼ ልገዛ ስሄድ 300 ብር ተባልኩኝ። ይሄ የሆነው ደቡብ ምዕራብ ኢትዮጵያ ሚዛን ተፈሪ ነው። ተንቀሳቅሰን ቤተሰቦቻችንን መመገብ አልቻልንም። መንግስት በህዝብ ላይ እያሾፈ ነው። እባካችሁ ድምፁንን ብለዋል አሚን የተባሉትን ማስተያየት ሰጪ አቤቱታችን በእናንተ በኩል ለሚመለከተው አካል ቢደርስልን ባካችሁ ተባበሩን ይላሉ። እሳቸውም ስለ ነዳጅ ነው የሚያወሩት። የነዳጅ ድጎማ ከተነሳ በኋላ በአዲስ አበባ ዳርቻ አካባቢዎች በሰፈሮችና በኮንዶሚኒየም የምንኖር ዜጎች ለትራንስፖርት የምናወጣው ወጪ እጅግ በጣም ጨምሮ ኑሮን አክብዶብናል ይላሉ ለምሳሌ ኮዬ ኮንዶሚኒየም አራርሳ ኮንዶሚኒየም ቂልንጦ ኮንዶሚኒየም ወዘተ ለምሳሌነት ብናይ ከነዚህ መኖሪያ መንደሮች መገናኛ እንኳን ለመድረስ በአውቶቢስ 15 ብር በታክሲ ደግሞ 45 ብር ነው ወቅታዊ ታሪፉ ደርሶ መልስ በአውቶቢስ 30 በታክሲ 90 ነው መገናኛ ድረስ ብቻ እኛ ግን አልፈን ሄደን መሀል ከተማ ነው የምንሰራው። ለትራንስፖርት ብቻ በቀን እስከ 100 ብር በትንሹ እናውጣለን። እሱንም ስንት ሰዓት ተሰልፈን ቆመንና ተጋፍተን ነው። ይህ እጅግ በጣም ኑሯችንን አክብዶብናል። አቤቱታችንን አስተላልፉልን፣ የሚመለከተው አካል መፍትሄ ሊሰጠን ይገባል ካሉ በኋላ አሜን። የነዳጅ ድጎማ መነሳት፣ የባጃጆች መታገድ ላልተጠበቀና እጅግ አቅምን ለሚፈታተን ከባድ ወጪ ነው የዳረግን። ለትራንስፖርት ብቻ በአንድ ቤት ውስጥ ልጆችን ትምህርት ቤት ለማድረስ እንዲሁም ሌሎች የቤተሰብ አባላትን እንቅስቃሴ ሳይጨምር ለአንድ ሰው ይህንን ያህል ወጪ በቀን እያወጡ እንዴት መኖር ይቻላል ሲሉ ጠይቋል። ቀጣዩ ደግሞ ከጤና አዳም ሰፈር ጅንካ የደረሰን ትዝብት ነው። ላኪው ደንበኛችን አለማየሁ መላከ ናቸው። ለዲ ደብልዩ ሬዲዮ ክቡራን ክቡራት፣ በየማዕረጋችሁ አድማጭ አዘጋጆች እንደምን ቆያችሁ? የሙስናው ጉዳይ አለቅጥ ተስፋፍቶ በእምነት ተቋማትም በሽታው አገር ሽቶ የሚሰማው ዜና የሚነፍሰው ወሬ በሄዱበት ሁሉ ትኩረት ስቧል። ዛሬ እኔም ቀደም ሲል ካሳተምኳት ግጥሜ በጥቂት ቆንጥሬ ትዝብቴን ላጋራ ቀርቤያለሁ። ዛሬ ትዝብት እከከኝ ልከክህ ምንድነው ኃጢአቱ የአዳም ወንጀሉ ከገነት ያወጣው ድንገት ብትባሉ የፈጣሪን ትእዛዝ ሕግጋት ተላልፎ ያልተፈቀደውን ጸበለስ ቀጥፎ በአቋራጭ አምላኩን ሊበልጥ መሞከሩ ሙስና ነው እንጂ ምን ሊባል ነው። ዳሩ አሳልፎ ሊሰጥ ተስማምቶ ይሁዳ በነዋይ ተታሎ አምላኩን ቢከዳ ከሐዋርያት ረድፍ ከክብር መዝገቡ ቅሌት ውስጥ የጣለው ምንድን ነው ሰበቡ? በላብህ በወዝህ ጥረህ ግረህ ብላ፣ አትስረቅ፣ አትመኝ፣ አትውሰድ ሌላ የቄሳርን ገንዘብ ያዋለ ለግሉ በምድርም በሰማይ ከባድ ነው ወንጀሉ ተብሎ በመጽሐፍ ተወግዟል። ሙስና በአገር በወገን ሀብት ይቅር በልጽግና ያለፈው ይበቃል። የዘመነ ፍዳ ትውልድ ዲዳን በእኛ ዳግም አይጎዳ፣ ለልጅ ልጆቻችን አናወርስም ዕዳ። እከከኝ ልከክህ ይበጠስ ኔትወርኩ ሙስናን ይጸየፍ ሞባይልና ስልኩ። አመሰግናለሁ። ደህና ቆዩኝ እያልኩ በሰላም ክረሙ ተሰናበትኳችሁ። አሌክስ ጤናዳሙ አለማየሁ መላከ ጅንካ ጤናዳም ሰፈር። አሁን ደግሞ ወደ ሀረሩ ደንበኛችን መቶ አለቃው ቤ ታሪኩ ወደ ጻፉልን መልእክት እንለፍ። የትዝብት አምባ ይላል ርዕሱ። በዘመነ መሳፍንት ኢትዮጵያ በአካባቢ መሳፍንቶች የተከፋፈለች እንደነበረች ታሪክ ያስረዳናል። አጼ ቴዎድሮስ በ1847 ዓ ም ሲነግሱ የዘመነ መሳፈንት ማክተሚያ የመጀመሪያው ምዕራፍ እንደነበር በታሪክ ይዘከራል። ይህንን ማስረጃ ትተውልን ያለፉት ደግሞ ጸሐፊዎች፣ አረቦች፣ የአውሮፓ አገር ጎብኚዎች ና የሃይማኖት ሰባኪዎች ናቸው። በዘመኑ የትኛው አካባቢ በማንስር ይተዳደር እንደነበረ የራሳቸውን ምልከታ አድርገው በግል ማስታወሾቻቸው ላይ አስፍረዋል። በተለይም በ17ኛው ና በ18ኛው መቶ ክፍለ ዘመን ተጓዦች ና የሃይማኖት ሰባኪዎች የጠቅላይ ግዛቶች የአስተዳደር ወሰኖችን የት የት እንደነበሩ በጽሁፍ ብቻ ሳይሆን በካርታ ጭምር አስፍረዋቸዋል። ከነዚህ ተጓዦች መካከል ፖርቹጋላዊው ቄስ ማኑዌል ባራዳስ ና ስኮትላንዳዊው ጄምስ ብሩስ ይጠቀሳሉ ቄስ ማኑኤል ባራዳስ ለብዙ ዓመታት ትግራይ በመቆየታቸው ትግራይን የቤታቸው ያህል ያውቋታል። በወቅቱ ትግራይ ትልቋ የኢትዮጵያ ግዛትና የታሪክ እምብርት እንደነበረች በሰፊው አትተዋል። ቄሱ አሁን የትግራይና የአማራ ክልሎች የሚወዛገቡበትን ወልቃይት ጠገዴና ጠለምትን በየትኛው ግዛት ስር ይተዳደሩ እንደነበረ በማያሻማ ሁኔታ ገልጸውታል። ጀምስ ብሩስም እንደዚሁ በሰፊው ጽፏል። ጄምስ ብሩስ መጽሐፈ አክሱምን ወደ ሀገሩ ስኮትላንድ ወስዶት እንደነበረና አጼ ዮሐንስ ከንግሥት ኤልሳቤት ቀዳማዊት ጋር በመነጋገር እንዳስመለሱት ይነገራል ሲሉ መቶ አለቃ ይቀጥላሉ። ይሄ ታሪክ እንዳለ ሆኖ ወልቃይ ጠገዴና ጠለምትን የአንድ የኢትዮጵያ ግዛት አካል ሆነው ሳለ ሁሉም ዜጎች በዜግነታቸው ሊኖርባት ሲገባ ለምን ህዝብን ማባላት እንዳስፈለገ ግራ የሚያጋባ ነው። የጎንደርና የትግሪ ህዝብ የተከዜን ወንዝ ተጋርተው ከወንዙ ጠጥተው ለዘመናት የኖሩ በሃይማኖትና በባህል አንዱን ከአንዱ መለየት የማይቻልበት የተዋለደና የተጋመደ ህዝብ ነው። ታዲያ ይህ ከሆነ ህዝብን ማናገስ ለምን አስፈለገ? ይህንን የታሪክ እውነታ አንቀበለም ብለው በሐሰት ትርክት የሚሞግቱና የጦርነት ነጋሪት የሚጎስሙ የታሪክ ሾተላዮች ወደ ህሊናቸው ተመልሰው ህዝብን ከዕልቂትና ጦርነት ሊታደጉት ይገባል። ሰፊ አገርና ለመ መሬት እያለን የበሬ ግንባር በምታክል አካባቢ መናቆር የለብንም። የተሻለው ነገር ሁሉም ዜጎች የሚሳተፉበትን አውድ ከፍቶ አገራችንን በልማት ወደፊት ማራመድ ነው። ዛሬ ለኢትዮጵያ ህዝብ የሚያስፈልገው ጦርነት ሳይሆን ሰላም ሰፍኖ በጠኔ ለሚጠራወዘው ህዝብ ዳቦ ማቅረብ ነው። የጦርነት አጫሪ የሆኑ ትርክቶች ፈጽሞ ሊቆሙና የጦርነቱ ድባብ ሊረግብ ይገባል። የዛሬው መልእክቴ ነው። ቸሪክ ጠመን ብሏል። መቶ አለቃ ውቤ ታሪኩ ከሐረር። የአዲስ አበባው ደንበኛችን ፋሲልም በርካታ አስተያየቶች ነበር የላኩት። ከነዚህ ውስጥ ግን አንዱን ለዛሬ መርጠናል። ዲደብሊዎች እለተ ሐሙስ ምሳ ሰዓት ላይ ከሳር ቤት ወደ ሜክሲኮ እየሄድኩኝ ሳለ መንገዱ ዙሪያውን ባሉ ታዋቂ ስጋ ቤቶችና እነሱን ተከትለው ዙሪያውን በከበቡትና መንገዱን ባጨናነቁት ቱባ ቱባ ተመጋቢዎችና ቀሽት ቀሽት መኪናዎች ተወጣጥሯል። የእናት ሆድ ዥንጉርጉር አይደል? የከተማው ገሚስ ሰው ደግሞ የሚላስ የሚቀመስ አጥቶ መሀል ከተማ ላይ ነጠላውን አንጥፎ የሚያለቅሱ ህጻናት ልጆቹን ሰብስቦ አላፊ አግዳሚውን ምጽዋት ይጠይቃል። እዚህ አካባቢ ያሉ ስጋ ቤቶች ምን ልዩ ጥሬ ስጋ ቢኖራቸው ይሆን እንደዚህ ይህ ቦታ በአዘቦቱም ጭምር የሚጨናነቀው? እያልኩኝ እያሰብኩ እንቁ የሆነውን ነዳጅና ፍሪ ሲሆንን እያቃጠልኩኝ እንደምንም ከስጋ ቤቱ ከበሩ ትይዩ ደረስኩኝ። ዋው፣ ስጋው ልዩ ነው። መኪና ውስጥ ሆኜ ሂሳብ ሳልከፍል ዓይኔ ግማሹን ድርድር ጥሬ በሰከንድ እይታ ሰለቀጥኩት። ስጋ ቤቶቹ የሄሊኮፕተር ማረፊያ ቢኖራቸው ኖሮ ይህን የጥሬ ስጋ ቱጃር ወዳጆች ከያሉበት በግል ሄሊኮፕተራቸው እየመጡ ያስደምሙን ነበር እያልኩኝ በሀሳቢ ስመራመር፣ ሞቅ ባለ የቸኮለ ምናልባትም ለሱ ሲወጣ ሲወርድ ስለሚያየው ብዙም ያልጎመዠ የሚኒባስ ሾፌር ክላክስ እና አስቀያሚ ስድብ ምክንያት ከሀሳቢ ባንኜ መንገዱን ተያያዝኩት። እናም መኪና ውስጥ ቀደም ሲል የተከፈተ አሜን አሜን የሚለውን የቴዲ አፍሮ ዜማ እየሰማው የራሴን ግጥም ሰበዝ በዜማው መሀል እየሰደርኩ መንገዴ ነካሁት። ረንዶም ግጥሙ ሳይጠፋብኝ ይኸው ቀን በአደባባይ በስጋ ቤት ሀገር እያየው ሁሉ በአይነት ልቤን በውበት ድንገት ሰወርሽው ሽንጥ ዳቤቱን ተሰቅሎ ሳየው ባይነ ህሊናዬ ጎምዥቼ ምራቄ እየመጣ መስፈን ስላቃተኝ የቲዲ አፍሮን አሜን አሜን ሙዚቃ ጋብሶልኝ ብለዋል ፋሲል ከአዲስ አበባ። ሙዚቃውን ተጋብዙላቸው። ቅር የተባሉ አስተያየት ሰጪ በቤንሻንጉል ጎሙዝ ክልል መተከል ዞን ወንበራ ወረዳ መብራት ከጠፋ አራት ዓመት ተቆጠረ ሲሉ መፍትሄ ይጠይቃሉ። አህመድ ደግሞ ሰላም ዲደብሊዎች እንዴት ናችሁ? የዘውትር አድማጫችሁ ነኝ ከኳታር። አገራችን ላይ ስለሚደርሰው ግፍ ብዘግቡልን ብዬ ነው። በተለይ ደራ ላይ በየቀኑ ሰው ይታገታል፣ ይሞታል። እባካችሁ ድምፅ ሆኖን ብሏል አህመድ። ለጥቁማው እናመሰግናለን። የረዥም ዓመት ደንበኛችን መሐመድ ሀሰን ከአብሮም ጥያቄ ልከውልን ነበረ። ለጥያቄው መልስ ለመስጠት ግን የስርጭት ጊዜ ስለማይበቃን ወደሚቀጥለው ሳምንት ገፍተነዋል። የእርሶንና ሌሎች መልእክቶችን ይዝን የሚቀጥለው ሳምንት እንጠብቃቸዋለን። ጻፉልን ወይም ደውሉልን። ልደት አበበ ነኝ። ጤና ይስጥልኝ።